ተበሳጭተዋል፣ ተናደዋል፣ ወጣቶቹ እጅግም አድርገው ተቆጥተዋል፣ ይላል ከካሜሩን የደረሰን ዘገባ። በብዙ መቶ የሚቆጠሩ የካሜሩን ወጣቶች የተቋረጠባቸውና በመንግስት ትዕዛዝ አላግባብ እነሱ እንደሚሉት የተዘጋባቸውን የኢንተርኔት መስመሩን እንደገና እንዲከፍቱላቸው ትናንት የፖስታና የቴሌኮሙኒኬሽን ሚኒስትሩ መስሪያ ቤት በራፍ ላይ ቆመው ተቋማቸውን እነሱ አሰምተዋል። ለእኔ ኢንተርኔት መጠቀም ማለት ንጹሕን አየር እንደ መሳብና መልሶም እንደ መተንፈስ አይነት ነው። አንድ ቀን የኢንተርኔት መስመርን ሳልጠቀምበት ማሳለፍ ማለት ለእኔ ታምሜ አልጋዬ ላይ ምንም ሳልሰራ በከንቱ ቀኑን እንዳሳለፍ ወይም ደግሞ እንደ ሞትኩኝ የምቆጥረው ቀን ነው። እንደዚህ አይነቱ አስተያየት ተማራ የሰነዘረችው ከእንግሊዝኛ ተናጋሪ አካባቢ ከዛ ተነስታ ዋና ከተማ ያውንዲ ድረስ የመጣችው የዩኒቨርሲቲ ተማሪዋ የአንድ አመቷ ልጅ ሩት ታማሳን ናት። ቀበላ አድርጎ እሷን ሌላው ወጣት ጃይል ፎርሞሳ የኢንተርኔት መስመር መቋረጥና በመንግስት ትዕዛዝ ባለፉት ወራት መዘጋት በህይወታቸው ላይ ያደረሰውን ያልታሰበ ችግር፣ እሱም ምሳሌዎቹን ጠቅሶ የሚከተለውን ታሪኩን አጫውተዋል። ችግር ላይ ወደቀውን አንዱን በገጠር የሚኖረውን ያጎታቸውን ልጅ ቤተሰቦቹ ባስፈላጊው ጊዜና ሰዓት የኢንተርኔት መስመሩ በመቋረጡ ደርሰው ሊረዱት እንዳልቻሉም ተማሪው ጃይል ፎርሞሳ አንስቶ ቀጥላ አድርጎ እሱ ብቻ አይደለም ይላል። ነገሩ ሁሉ እውነቱን ለመናገር በጣም ያሳዝናል። ተማሪዎች የጥናትና የምርምር ስራቸውን ለማካሄድ ሆነ ወይም ለስራ ፍለጋ ማመልከቻቸውን ለመጻፍና ወደ አስፈላጊው ቦታ ለመላክ ወይም ደግሞ እሱ ዘርዝሮ እንዳለው በውጭ ሀገር የነጻ ትምህርት የሚገኝበትን እድሎች በኢንተርኔት ተከታትሎ ለነሱ የማመልከቻ ደብዳቤ ለመጻፍ ሁኔታው ባለፉት ጊዜያት አስቸጋሪ የሆነባቸው እንደመጣ ተማሪው ገልጸዋል። እሱ ብቻ አይደለም ሚስተር ቸርችል ማምቤ እንደሚሉት ከሆነ ደግሞ በመስመሩ መቋረጥ ብዙ የአገሪቱ ነጋዴዎች አብረው ተጎድተዋል። ይህን አስቸጋሪ ሁኔታ የተባበሩት መንግስታት ድርጅት ተጠሪ በመካከለኛው አፍሪካ ሚስተር ፍራንሷ ሎሴንሶ ፎርድ ተመልክተውትና ተገንዝበውት የካሜሩን መንግስት ለእንግሊዝኛ ተናጋሪ የካሜሩን ህዝብ የኢንተርኔት መስመሩን በአስቸኳይ መልሶ እንዲከፍት ጠይቀዋል። አያይዘውም የኢንተርኔት መስመሩን መጠቀምና፣ የተለያዩ ሀሳቦችን ማንሸራሸር፣ ዜናዎችንም መከታተል የማንም ሰው ሰብአዊ መብቱ እንደሆነም መንግስት ይህን እንዲያከብርም ጠይቀዋል። ኢንተርኔት መስመር ትምህርትንና ምርምርን ንግድንም ለማካሄድና ለማስፋፋት ከዛም አልፎ ለህይወት ተጠቃሚ የሆኑ ብዙ ነገሮችን ለማራመድ ይጠቅማል። እያንዳንዱም ዜጋ በአካባቢውና ከአካባቢው ውጭ ያሉትን ዜናዎችንም የመከታተል መብቱንም ያረጋግጣል። የመንግስት ባለስልጣኖች የንግድ ዘርፉንና ሆስፒታሎቹን እንዲሁም ዩኒቨርሲቲውን የኢንተርኔት መስመሮቹን እንደገና ለመክፈት ቃል ገብተውልናል። እኛም በጠቅላላው የካሜሩን ግዛት የኢንተርኔት መስመሩ ለሁሉም ሰው አገልግሎቱን እንዲከፍት ባለሥልጣኖቹን ጠይቀናል። ለአንሳምብል ደ ቱት ለፓርቲ ዲ ካሜሩን፣ በኢንተርኔት መስመር መዘጋት ሳቢያ የካሜሩን ኢኮኖሚ ባለፉት ሶስት ወራት ሶስት ነጥብ አንድ ሚሊዮን ዶላር ኪሳራ ላይ ወድቋል። ይልማይል ሚካኤል፣ ዶቸ ቬለ ራዲዮ ጣቢያ ከበርሊን ከተማ